የሰማያዊ ፓርቲ አመራር አባሎችን ሊቀመንበሩን አቶ ይልቃል ጌትነትን ጨምሮ ፖሊስ ዛሬ በቁጥጥር ስር አውሏቸዋል። ትናንትና ታስረው ከነበሩት የፓርቲው አመራር አባላት መካከል ፍርድ ቤት አምስቱን በዋስ ሲፈታ፣ አስራ አራቱ አሁንም በቁጥጥር ስር እንዳሉ ናቸው። ፖሊስ ያልተፈቀደ ሰልፍ በመቀስቀሳቸው ነው ያሰርኳቸው ይላል። መለስካቸው አመሃ ዘገባ ልኳል። የሰማያዊ ፓርቲ ሊቀመንበር የአቶ ይልቃል ጌትነትንና የሌሎችን ስምንት ሰዎች በፖሊስ መያዛቸውን የተረዳሁት መጀመሪያ ከራሳቸው ከአቶ ይልቃል ጌትነት ነበረ። ትናንት ታስረው ያደሩትን ሌሎች የፓርቲ አባሎቻቸውን ጉዳይ ለማጣራት ስልክ ስደውልላቸው እሳቸውና ሌሎች የአመራር አባላት በጽሕፈት ቤታቸው ግቢ ውስጥ እንዳሉ በፖሊስ ቁጥጥር ስር መዋላቸውን ነግረውኛል። ዝርዝር ጉዳይ መናገር ግን እንደማይችሉ ገልጸውልኛል። የፓርቲው ጽህፈት ቤት ኃላፊ አቶ እንዳሻ ኦምሻው ዘጌት ብለው ለቪኦኤ እንዳብራሩት ፖሊስ በቁጥጥር ስራ ውሎ ወደ የካ ፖሊስ መምሪያ የወሰዳቸው የፓርቲው የአመራር አባላት አቶ ይልቅ አልጌትነት ሊቀመንበር፣ አቶ ስለሽፈይሳ ፈይሳ ምክትል ሊቀመንበር፣ አቶ ብርሃኑ ተክለ ያሬድ የህዝብ ግንኙነት ኃላፊ፣ አቶ ዳዊት ጸጋዬ፣ አቶ አወቀ ተዘራና ሌሎች በጠቅላላ ዘጠኝ አባላት ናቸው። የጽህፈት ቤቱ ኃላፊ እንዳብራሩት በወቅቱ በጽህፈት ቤቱ ግቢ ውስጥ በመጪው እሁድ ሚያዝያ 19 ቀን 2006 ዓ ም ፓርቲው ሊያካሄደው ላቀደው ሰላማዊ ተቃውሞ ሰልፍ ዝግጅት ለማድረግና ህዝብ ለመቀስቀስ ከመቶ ያላነሱ የፓርቲው አባላት እየተሰናዱ ነበረ። ይሁንና ፖሊስ ወደ ጽህፈት ቤቱ ግቢ በመግባት ዘጠኙን ሰዎች በኃይል አፍኖ ወደ የካ ፖሊስ መምሪያ እንደወሰዳቸው አቶ እንዳሻው እምሻው ለቪኦኤ ተናግረዋል። በሌላ በኩል ደግሞ ትናንት ይህንኑ ሰልፍ አስመልክቶ በየካ ክፍለ ከተማ የተለያዩ ወረዳዎች ቅስቀሳ ሲያካሄዱ የነበሩ ናቸው ያሏቸው 19 የሰማያዊ ፓርቲ አባላት በፖሊስ ቁጥጥር ስር መዋላቸውን የጽህፈት ቤቱ ኃላፊ ያስረዳሉ። በእሳቸው አገላለጽ ከ19ኙ መካከል አምስቱን ፖሊስ በተለምዶ ሜክሲኮ ተብሎ በሚጠራው አካባቢ ከሚገኘው የፌዴራል የመጀመሪያ ደረጃ ፍርድ ቤት አቅርቧቸዋል። ፖሊስ በእነዚህ የፓርቲው አባላት ላይ ላልተፈቀደ ሰላማዊ ሰልፍ ቅስቀሳ ሲያደርጉና ድብቅ ዓላማቸውን ለማሳካት ሲንቀሳቀሱ ይዣቸዋለሁ በሚል ወንጀል እንደጠረጠራቸውና ለማጣሪያም ተጨማሪ ሰባት ቀን የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቆ እንደነበረ ይናገራሉ። ይሁንና ፍርድ ቤቱ የፖሊስን ጥያቄ ውድቅ በማድረግ እያንዳንዳቸው አንዳንድ ሺህ ብር አስይዘው እንዲፈቱ ወስኑ መፈታታቸውን አቶ እንዳሻው ገልጸዋል። በዛሬ ዕለት የተለቀቁት የፓርቲው አባላት ወይዘሪት ብሌን መስፍን፣ አቶ አስናቀ በቀለ፣ ተስፋ ያሻግሬ፣ እዮብ ማሞና ተዋቸው ዳምጤ እንደሚባሉም ታውቋል። አቶ እንዳሻው ምሻው እንዳስታወቁት ፖሊስ ይህን ክስ ለፍርድ ቤት እያቀረበ የፓርቲውን አባላት ለቀናት እንዲታሰሩ ጥያቄ ቢያቀርብም ሰማያዊ ፓርቲ የኢትዮጵያ ሕግ በሚፈቅደውና በሚያዘው መሠረት የአዲስ አበባ አስተዳደር ሰልፉን እንዲያውቀው ደብዳቤ ከጻፈ ሳምንታት አልፈዋል። የሚመለከተው የአዲስ አበባ መስተዳደር ክፍልም በቁጥር አአ እዝባር ከስ እዝባር 10 እዝባር 30 ነጥብ 4 እዝባር 253 ሚያዝያ 16 ቀን 2006 ዓ ም ዛሬ በተጻፈ ደብዳቤ ለሰልፍ ዕውቅና መስጠቱን ለፓርቲው አሳውቀዋል ብለዋል። ትናንት በየካ ፖሊስ መምሪያ ታስረው ከነበሩት መካከል 14ቱ ዛሬ ከቀትር በኋላ የት እንደተወሰዱ ማወቅ እንዳልተቻለም የጽሕፈት ቤቱ ኃላፊ ለቪኦኤ ገልጸዋል። የየካ ክፍለ ከተማ ፖሊስ መምሪያ ኃላፊን ኮማንደር መርጋን በቢሮ ስልክ ለማግኘት ያደረግነው ተደጋጋሚ ሙከራ ግን ስልኩ የተይዘዋል ምልክት እየሰጠ አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ